SBS ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድመልን። የቪክቶሪያ ፕሪሚየር ሜልበርን ላይ ተጥለው ያሉትን የኮሮና ቫይረስ ገደቦች አላሉ የአውስትሬሊያ ፖስታ ቤት የአንድ ወር ምርመራ ይጠብቀዋል የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የቪክቶሪያ ፕሪምየር ዳንኤል አንድሩስ በዛሬው ዕለት ቪክቶሪያ ላይ ተጥለው ያሉ የኮሮና ቫይረስ ገደቦችን አላልተዋል። ከሮብ ወይም ከማክሰኞ ከምሽቱ 11 ሰዓት ከ59 ፒኤም ጀምሮ ችርቻሮና መስተንግዶ ግድጋሎት ሰጪዎች ዳግም በራቸውን ለደንበኞቻቸው ይከፍታሉ። ከቤት ለመውጣት ተጥለው የነበሩ አራት ምክንያቶች ማለትም ለስራ፣ ለትምህርት፣ ለሕክምናና የክብካቤ አገልግሎት ተገድቦ የነበረው ተነስቷል። ሰርግ ላይ እስከ አስር ዕድምተኞች መገኘት ይችላሉ። የቀብር ሥነ ሥርዓት ላይ እስከ 20 ለቀስተኞች እንዲገኙ ተፈቅዷል። በውጭ እስከ አስር መሰባሰብ ላይ ለውጥ ያልተደረገ ሲሆን በሁለት ቤተሰቦች ብቻም አይወሰንም። ከቤት ወጥቶ ከ25 ኪሎ ሜትሮች በላይ መሄድና በሜልበርንና ሪጂናል ቪክቶሪያ መካከል ተጥለው የነበሩ ገደቦች ከኖቬምበር ስምንት ጀምሮ ይነሳሉ። የውበት ሳሎን የግል ግልጋሎቶችና የንቅሳት ሱቆች ክፍት ይሆናሉ። አካል ለአካል የሚያገናኙ ስፖርቶች ዕድሜያቸው ከ18 ዓመት በታች ለሆኑና ለአዋቂዎች ክፍት ይሆናሉ። የአካል ማጠንከሪያና ዳንስ ከቤት ውጪ እስከ አስር ሰዎች የመዋኛ ስፍራዎች ከቤት ውጪ ርቀት በጠበቀ መልኩ ወደ ሀምሳ ሰዎች ከፍ ብሏል። የቤተ መጻሕፍትና የማኅበረሰብ ማዕከላት ለውጭ ግልጋሎቶች ክፍት ይሆናሉ። የውጭ የመዝናኛ ስፍራዎችም እንዲሁ። ቤተ እምነቶች የመንፈሳዊ ግልጋሎት ለመስጠት አስፈላጊ ከሆኑ አገልጋዮች በተጨማሪ እስከ ሀያ ምዕመናን ማሰባሰብ ይችላሉ። በቤተ እምነት ቤት ውስጥ ከአስር ባልበለጡ ምእመናን ግልጋሎታቸውን ይሰጣሉ መስሪያ ቤቶች ከእንግዲህ ለሰራተኞቻቸው የሥራ ፈቃድ ማደል አያሻቸውም አቶ አንድሮስ አቶ አንድሩስ ሜልበርናውያን የሌሎች ሰዎችን ቤት ለመጎብኘት የሚያስችሏቸው ተጨማሪ ፈቃዶች እንደሚታከሉ ጠቁመው ሆኖም ዝርዝር ለውጦቹ ነገ ማክሰኞ ይፋ እንደሚሆኑ ተናግረዋል አክለውም ሁላችንም አብዝተን ሰጥተናል። አያሌ የቪክቶሪያ ቤተሰቦችና የንግድ ተቋማት በበረከቷቸው አስተዋጽኦች ኮሪቻ ያለው ተደንቅ ያለው ስሜትም ተነክቷል። የኮቪድ ኃላፊነቶቻችንን መወጣት ማለት ጥንቃቄ ማድረግ፣ ከጥንቃቄ ጋር መክፈት፣ ተጠንቅቆ መገናኘት ከሆነ እኒህን ኃላፊነቶቻችንን በብርቱ መልኩ ልንወስድ ይገባናል ብለዋል። ይህ በእንዲህ እንዳለም በዛሬው ዕለት አንዳችም በኮሮና ቫይረስ የተያዘ ወይም ለሕልፈተ ሕይወት የበቃ ግለሰብ ቪክቶሪያ ውስጥ አልተመዘገበም። ጠቅላይ ሚኒስትር ስኮት ሞሪሰንም ቪክቶሪያውያን ያደረጉትን ጥረቶች በማድነቅ አመስግነዋል። የአውስትሬሊያ ፖስታ ቤት ለግድብ ሥራ አስፈጻሚዎች 20 ዶላርስ የሚያወጡ የሰዋ ስጦታዎችን ማበርከቱንና የድርጅታዊ ልማዳዊ አሰራሮቹን አስመልክቶ ለአንድ ወር የሚፈጅ ምርመራ ተደቅኖበታል። የአውስትሬሊያ ፖስታ ቤት ዋና ሥራ አስፈጻሚ ክሪስቲን ሆልጌትና የቀድሞው ሰብሳቢ ጆን ስታንሆፕ የሰዓት ስጦታዎቹ ላይ እጃቸው አለበት በሚል ብርቱ ምርመራ ገጥሟቸዋል። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የቪክቶሪያ ፕሬምየር ሜልበርን ላይ ተጥለው ያሉት የኮሮና ቫይረስ ገደቦችን አላሉ፣ የአውስትሬሊያ ፖስታ ቤት የአንድ ወር ምርመራ ይጠብቀዋል፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።